በወቅታዊ የኢትዮጵያ ጉዳዮች ዙሪያ የተጀመረው ተከታታይ ክርክር ነው። የዛሬ ሰጥ አገባ ተከራካሪዎች በተለያዩ የአገሪቱ ክፍሎች ሰሞኑን እየታዩ ላሉት ህዝባዊ ተቃውሞዎች መንስኤዎች እና በተደጋጋሚ ለሚነሱ የህዝብ ጥያቄዎች የመፍትሄ አማራጮች የሚሏቸውን እንደየ አመለካከታቸው ይቃኛሉ። ጠንከር ባለ ክርክራቸው ከሚወዛገቡባቸው ነጥቦች በአንዱ ይንደረደራሉ ይለናል አዘጋጁ አሉላ ከበደ። ከባቡ ኃይል ይሄ ጉልበትን የሚጠቀመው ኃይል አሸናፊ ሆኖ ውጤታማ መሆን ሲጀምር ነው። ኢትዮጵያ ውስጥ ስጋትኛ የመገጠልም የመበቃቀልም እና የሞት ቁጥሮች የሚጨምሩበት አካሄድ የሆነው ያ ነው። ከዛ ውጭ ግን አሁንም ቢሆን ያለው ጠንካራ ያለው የኢትዮጵያ መንግስት አንድ የኢኮኖሚ እና የፖለቲካ ማህበረሰብ የመፍጠር አላማውን ሰንቆ በሚሄድበት ጊዜ ፌራል የፌዴራል ስርዓቱ የራሱ የሆነ ችግሮች የሚፈጥራቸው ነው። እነዚህ የፌዴራል ችግሮች እስከተፈቱ ድረስ ይሄ አሁን የምንሰማቸው ድርድሮች፣ አሁን የምንሰማቸው ሞቶች እነዚህ ዜሮ የሚሆኑበት ወቅት ይመጣሉ። አቶ ኤልያስ እንዲገነዘቡት የምፈልገው በመጀመሪያ ላመሰግናቸው እፈልጋለሁ። ህዝባዊ ወያኔ አርነት ትግራይ የታወቀው ጠባብና ትምክህትን ጎን ለጎን በማካሄድ ነው። ዛሬ ግን ትምክህት ወጥቶ ጠባብ ብቻ ብሎ እንትን ማለቱ ራሱ በራሱ ሊመሰገን ይገባል። ግን ጠባብ የሚለው ነገር የስርዓቱ ውጤት ነው። መታወቂያ ካርዳችን ላይ ሳይቀር ኢትዮጵያዊነታችን ሳይሆን ብሔራችን የግድ መግባት አለበት። ይሄ ሁሉ ጠባብ እሳቸው እንኳን የሚሉትን በፌስ ቫሊዩ ዝም ብዬ በወስደው ይሄ ሁሉ የስርዓቱ ውጤት ነው። ኢትዮጵያ ውስጥ የዛሬ ሀያ ስድስት ዓመት የተቋቋመው የአንድ ድርጅት ህዝባዊ ወያኔ አርነት የበላይነትና የራሱን ፕሮግራም ህገ መንግስት አድርጎ ያስቀመጠው ሰነድ ነው የዚህ ሰነድ አካሄድና የሀያ 2 ስድስቱ አመት የፖለቲካ ውጤት ዛሬ የምናየው ከጎንደር እስከ ጎጃም፣ ከባሌ እስከ ሀረር በኢትዮጵያ በአጠቃላይ ለተነሳው ወያኔ ለሚለው የጠባብም ይሁን የትምክህት ህዝባዊ አመት ዳርጎታል። የቀደሙት የኢትዮጵያን መንግስት ፖሊሲዎች በመደገፍ የሚከራከሩት አቶ ኤልያስ ግደይ ከአዲስ አበባ ናቸው። እርሳቸውን ተከትሎ የተሰሙት ደግሞ የተቃውሞ ድምፅ የሚያሰሙት አቶ ግዛው ለገሰ ናቸው ከዋሽንግተን በሀገሪቱ ለሚታየው ቀውስና ህዝባዊ ተቃውሞ ምንጮች ናቸው ያሏቸውን በየፊናቸው ከገለጹበትም የተወሰደ ነው። ባልተቋረጠው የኢትዮጵያ ጉዳዮች ውዝግብ ታዲያ ከአጣብቂኙ ለመውጫም ሆነ ዘለቂታ ያላቸው መፍትሄዎች ፍለጋ ለህዝባዊ ጥያቄዎች ሁነኛ ምላሽ ለመስጠት የሚያስችሉ የአጭር የመካከለኛና የረዥም ጊዜ አማራጮችን ይበጃሉ የምትሏቸውን ሀሳቦች ቆየት ብለን እንሰማለን። ሁለታችሁንም አመሰግናለሁ። እንግዶቼ አሁን ቀደም ባለው ክርክራችሁ ያነሳሳችኋቸውና ፈታፈታ አድርገው ማየት የሚጋብዙ ነጥቦች እንዝለቅ። ጥያቄ ያስከትላለሁ። አቶ ኤልያስ እርስዎን ላስቀድም። ጠባብ የሆነ አመለካከትን የሚያራምዱ በግለሰብ ደረጃ በኋላ ቡድን ሆኖ ይመጣሉ ያን የሚያራምዱ ወገኖች የሚያነሷቸው ጥያቄዎች ናቸው ብለዋል። ነገር ግን አሁን ባሏቸው ተፈርጆ የማያቆም በሺዎች የሚቆጠሩ ሰዎች በተለያዩ አካባቢዎች ችግር አለ ብለው አደባባይ ሲወጡ እንደሚያስተዳድር አካል የኢትዮጵያ መንግስት ልመልስላችሁ ይገባል ልክ ናችሁ ብሎ የሚሰማቸው የሚቀበላቸው ጥያቄዎች ለርሶ ይታዩታል የኢትዮጵያ መንግስት የልመታዊ አስተሳሰብ የበላይነት እንዲያገኝ መንገድ ላይ ማለት ነው። የሚያጋጥሙት ችግሮች የተለያሉ። አንድ ሐኪም የመጀመሪያ ስራ በሽታዎችን መለየት ነው። በሽታውን ከለየ አምሳ ፐርሰንት መድኃኒቱን ያውቃል። ልክ እንደዚሁ አሁንም ያለው ስርዓት በሽታዎችን አውቋል። አንደኛ ጠባብነት፣ ሁለተኛ ትምክህት፣ ሶስተኛ አክራሪነት፣ የሃይማኖት አክራሪነት፣ አራተኛ ግለኝነት። እነዚህ እስካሉ ድረስ እነዚህ እስካልተቀበሩ ድረስ እምናልማት ኢትዮጵያ የመፈጠር እድላ በጣም ረጅም መንገድ ነው። ያው የታወቀ ነው። ልማታ የሚያሸንፉ አይቀርም። አሁን በምናየው አሁን ለምሳሌ ከባድ ሲባል የብትን ጉዳይ አደለም። ሴንስ የምናደርገዋል አንድ አሁን ህገ መንግስቱ ብሌላል ማንኛውም ሰው በኢትዮጵያ ውስጥ ተዘዋወሩ መስራት ይችላል። ወራስ ከሆነ ክልል የሆነ ህዝብ የሚባረር ከሆነ ይሄን የሚገፋው መንግስት ሊሆን አይችልም። ልማታዊ አስተሳሰብ ያለው ሰው ሊሆን አይችልም። የአጠባቡ ኃይል ያችን ትንሿ እንዳለ ሊበላ የሚፈልግ የእነሱ መምጣት የእኔን ዳቦ እንዲወስዱ አድርጓል ብሎ የሚያርስብ ያ ነው ጠባቡ ሀይል የሚባል። ሀገሪቷ ሰፊ ናት። ኢኮኖሚው እስከተንቀሳቀሰ ድረስ ቻይናዎች፣ ህንዶች እንፈቅዳለን እኮ ኢንቨስተር። አንድ መታ ኢንዱስትሪ ዞን ከፍተን ብዙ ኢንቨስተሮች እንዲመጡ እንጠራለን። በዚህ ወቅት ላይ አንድ ድሃ ኢትዮጵያዊ ከየት መጥቶ ማለት ነው ከማንም ክፍለ ሀገር መጥቶ በመስራቱ አይናችን የሚቀላ ከሆነ የእሱ መኖር እንደ ጠላትነት የምናይ ከሆነ የእሱን ንብረት ምንቆጥር ከሆነ ይሄ ሙሉ በሙሉ የጠባብነት አመለካከት ነው። ሆደ ሰፊነት ሲኖር ኢትዮጵያዊነት ሲኖር አንድ ኢኮኖሚና የፖለቲካ ማህበረሰብ እንዲፈጥር የሚያስብ አስተሳሰብ አለን። ጠባብነትን አንረዘንጠለን። መልካም። በሽታውን መመርመር ነው የአንድ ሐኪም ዋናው አላማ። እነኚህ ናቸው ችግሮች ብለው ያነሷቸዋሉ። ምናልባት እሱ ላይ ኋላ ትከራከሩ ይሆናል ከአቶ ግዛው ጋር ለጠየቅኩት ግን ቀጥተኛ መልስ ይስጡኝ። የኢትዮጵያ መንግስት የሚቀበለው ከቀረቡ የህዝብ ጥያቄዎች የሰብአዊ መብት ከበሬታ፣ በእስር ላይ የሚገኙ የፖለቲካ መሪዎች እንዲፈቱ፣ ጋዜጠኞች እንዲፈቱ በተደጋጋሚ የሚቀርቡ ጥያቄዎች አሉ። ሰዎች በመናገራቸው በመጻፋቸው ብቻ ተጠያቂ እንዳይሆኑ በሰው ልጅ መሰረታዊ መብቶች ውስጥ የሚካተቱ ናቸው። የኢትዮጵያ መንግስት እነኚህ መስተካከል መሻሻል አለባቸው ብሎ የሚያምናቸው አሉ ወይ? ወደ አቶ ግዛው ከመሄዴ በፊት እኔ እንግዲህ የጠየቀኝ ጥያቄ እኔ አሁን እስከማውቀው ድረስ ኢትዮጵያ ውስጥ ሰው ስለ ጻፈ የታሰረ ሰው አላውቀውም። ምን ባጭር ለማለት ማለት ነው አንተም ጋዜጠኞች ናቸው ልትል ችላለ፣ ሰብአዊነት ተከራካሪ ልትል ችላለ። እነዚህ ሰዎች ፍርድ ቤት ቀርበው ተከራክረው ማስረጃ አቅርበው ግራቀኝ ሰምተው ፍርድ ያገኙ ሰዎች ናቸው እንጂ ኢትዮጵያ ውስጥ ያለው የህግ ስርዓት ወይም ደግሞ የፍትህ ስርዓት ሰዎች በፖለቲካ አመለካከታቸው እንዲታሰሩ አይደለም። እነኚህ ጥያቄዎች የቀረቡበትን መሰረት ደግሜ ላስታውስ። በህዝብ የሚቀርቡ ተደጋጋሚ ጥያቄዎች ውስጥ የኢትዮጵያ መንግስት የሚቀበላቸው ሊያርም፣ ሊያስተካክል የሚያስባቸው አለ የሚል ነው። ለአቶ ግዛው ግን እድል መስጠት አለብኝ። አቶ ግዛው እሺ፣ እስኪ አሁን ስለ እስረኞቹ እንናገር። አቶ ኤልያስ ሲመልሱ የአቶ ኤልያስ እና የህዝባዊ ወያኔ አርነት ትግራይ የፖለቲካ አቅጣጫ ሪሊ፣ የህዝብን ስሜት፣ የህዝብን ፍላጎት፣ የህዝብን ጩኸት፣ የህዝብን ሰቆቃ፣ የህዝብን ምርጫ መከተል ሳይሆን በመጽሐፍ ላይ በግራ መጽሐፎች ላይ ወዘር ዊኮል ዴቨሎፕመንታል ስቴት ልማታዊ መንግስት የምንበለው ሶሻሊስት መንግስት የምንበለው የተጻፉ ነገሮች ወስደው የሚነግሩን ምንድን ነው? አቆርቋዦች፣ አዳሃሪዎች የታሪክ ትቢያ መሆናቸው በዳይሌክቲካል ማቴሪያሊዝም አይቀርም። ስለዚህ እነሱ መሸነፋቸው አይቀርም። አሁን የመጨረሻ ትግላቸውን ነው የጀመሩ የሚል ቀኖናዊ የሆነ መልስ ነው የሚሰጡት። የኢትዮጵያን ሕዝብ አያዳምጡም። ዛሬ ትናንትና፣ በወሊሶ በአምቦ እኔ አምቦ ልጅ ነኝ፣ በሻሸመኔ፣ በኦሮሚያ አካባቢ በሙሉ የተደረጉ የህዝብ እንቅስቃሴዎች፣ የህዝብ ጩኸቶች፣ የህዝብ ጥያቄዎች እናቶ ኤልያስ ጋር ሲደርሱ የሚታዩት የህዝቡ የስሜት መገለጫ ተደርገው ሳይሆን ድሮ በውጭ ሀገር መንግስታት በተጻፉ ቀኖናዊ ጽሁፎች የአድሀሪዎች የጠባቦች፣ የትምክተኞች መገለጫዎች ተደርገው ነው የሚታዩ። ስለሆነም ሀገራችን ውስጥ ያለውን ችግር ከህዝቡ ስሜት ተነስተን ተነስቶ ለመፍታት ህዝባዊ ወያኔ አርነት እንደማይችል ያረጋግጣል። ሁለተኛ አቶ ኤልያስ በጣም ጥሩ ኤግዛምፕል አምጥተዋል። አንድ በሽተኛ ዶክተር ጋ ሂዶ እንዴት ዶክተሩ ህመሙን እንደሚመረምርና የህመሙን ምክንያት አግኝቶ ከዛ መድኃኒት እንደሚሰጥ የዚህ ምሳሌ ትልቁ፣ በምሳሌው ስማማሉ፣ ትልቁ ግን ክፍተት የሚሆነው ምንድን ነው? ችግሩ ህዝባዊ ወያኔ አርነት ትግራይ ወይንም ኢህአዴግ ዶክተር አይደለም። አክቹዋሊ ባዩ የነርነት ትግራይ የህመሙ ምክንያት ነው። ሰው የህመሙ ምክንያት በሽተኛውን ሊመረምረው አይችልም። በሽተኛውን ነው የሚገለው። አሁን ከአቶ ኤልያስ የምሰማው ይሄንን ነው። ሶስተኛ ነገር በየትም ሀገር ፖለቲካ ለህዝብ ስሜት ባለው ሀገር የህዝቡ ጥያቄ እንኳን ትክክለኛ ባይሆን መንግስት ለምንድን ነው ህዝቡ እንዲህ ሊሰማው የቻለ ብሎ የህዝቡን ስሜት ተቀብሎ ለውጥ ያደርጋል የፖሊሲ የመሳሰሉ ለውጦችን ያደርጋል ኢትዮጵያ ውስጥ ግን የምናየው በተጻራሪ ነው ህዝቡ ለምን እነዚህን ጥያቄ አነሳ የሚል አይነት ነው የሚቀርበው ያለው ስለዚህ ከህዝባዊ ወያኔ ያለነ ትግራይ ወይንም ከኢህአዴግ የምንሰማቸው ችግሮች አሁን ለምሳሌ እስር እስረኛ የተነሳውን እንውሰድ አቶ ኤልያስ ላስታውሶት በአንድ ሰዓት እኮ ማንዴላ እስር ቤት ነበረ ፍርድ ቤት ቀርቦ ተፈርዶበት እስረኛ ነበረ አይደለም እንዴ ፍርድ ኢኖፊት ሰልፍ ህግ ኢን ኦፍ ኢት ሰልፍ ህጋዊ የሚሆነው ጃስት ሎ ፍትሀዊ የሆነ ህግ ሲሆን ነው። በጣም ብዙ አገሮች ውስጥ እኔና አቶ ኤልያስ የምንግባባባቸው አሉ። ከደቡብ አፍሪካ እስከ የተለያዩ አገሮች ውስጥ በህግ የተፈረደባቸው ሰዎች ያ ህግ ግን ፍትሀዊ ባለመሆኑ ጊዜ ሲመጣ ጀግና ሆነው በአገራቸው ብቻ ሳይሆን በዓለም ደረጃ የሚደነቁ ሰዎች አሉ። የወያኔን ፍርድ ቤት በቴሌፎን የሚሰራ የአብዮታዊ ዲሞክራሲ ሰው የደቨሎፕመንት ዲሞክራሲያዊ ዳኞች ነው የሚባሉት። ቃሉ ጠፍቶኛል፣ ይቅርታ። የሚያደርጉት ፍርድ ፍርድ አይደለም እና አሁንም ለአቶ ኤልያስ ከሳውዝ አፍሪካ ጥቁርን የሚገዙ ነጮች ከበደሏቸው ጥቁሮች ጋር ቁጭ ብለው መደራደር እና ነገን የተሻለ የሚያደርግ ስርዓት መፍጠር እስከቻሉ ድረስ አቶ ኤልያስ እባክዎትን፣ እስኪ ሌሎቹም ኢትዮጵያውያን የታሪክ ትቢያ ናቸው ከማለት መደማመጥ እንችላለን ብለው ወደ እርቅ ይምጡ። ያ ግን ካልሆነ ግልጽ ልሆን እኔ ይሄንን ስለምን በፍርሃት ወይንም ጥንካሬ በማነስ አይደለም። አክቹዋሊ ተስፋ የሚሰጡ ነገሮች አሉ። በመቶዎች የሚቀጠሩ የኦሮሞ ልጆች ጣና ሄደው ምንድን ነው እምቦጭ እንነቅላለን ማለታቸው፣ የኦፒዲኦ አመራሮች ተነስተው ከአማራ ሕዝብ ጋር ከሌላውም ሕዝብ ጋር አብረን ይኖር ነ ኢትዮጵያ የእኛ ነች ማለታቸው ተስፋ የሚሰጡ አሉ። የሕዝባዊ ወያኔ ያርነትን የመነጣጠል ፖለቲካ ሊጥሉ የሚችሉ ተስፋ የሚጽሉ እርምጃዎች አሉ። እነዚህ ብቻቸውን ውጤት ያመጣሉ ማለት አይደለም፣ ማስመር እፈልጋለሁ ይሄንን ነገር ግን አሁን የሚያስፈልገን የአቶ ኤልያስ አይነት በጎ አስተሳሰብ ያላቸው ሰዎች እስኪ ሌሎቹንም ለማዳመጥ እድል እንስጥ ቢሉ ሁላችንም ወደ ተሻለ ነገ መሄድ እንችላለን። አቶ ግዛ፣ ወደ አቶ ኤልያስ ከመመለስ በፊት በርሶን በኩል የሚነሳ አንድ ጥያቄ ላስከትል። በመንግስት በኩል ስልጣን ላይ ባለው ኃይል ሊደረጉ በሚገቡና ስህተት ናቸው በሚሏቸው ጉዳዮች ላይ ጠንከር ያሉት ትችቶችን ያቀርባሉ። በግለሰቦች በቡድኖች ከመንግስት ኃይል ውጪ ባሉ ወገኖችስ መደረግ ያለባቸው ይህ አሁን ያለው ስጋት ላይ ጥሎኛል ያሉት አዝማሚያ ወደ ከፋ ሁኔታ እንዳይሄድ ማምን ማድረግ አለበት ያለ ሁሉም የሆነ ለውጥ እንዲመጣ በሚደረገው ሂደት ውስጥ ሁነኛ ሚና መጫወት ያለባቸው ወገኖችስ ምን ማድረግ አለባቸው? ክርክሩ ይቀጥላል። ሌሎች ያልተነሱ ጭብጦችም አሉ። አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ አቶ ኤልያስ ግዳይ ከአዲስ አበባ እንግዶቼ ለጊዜያቸው አመሰግናለሁ። ሁለታችንም ዜር ይስሉ። እናመሰግናለን። እናመሰግናለን።